በምስራቅ ወለጋ በታጣቂዎች የተፈጸመ ጥቃት ሁለት የቀበሌ ተሿሚዎች መገደላቸው ተገለጸ። ከኪርሙ ወረዳ አስተዳደር በቅርብ በተዋቀረው የቀበሌ መስተዳድር ወደ ስሬ ዶሮ ቀበሌ በሞተር ብስክሌት ሲጓዙ ከነበሩት ሰዎች የስሬዶሮ አስተዳዳሪና የቀበሌው የፓርቲ ጽህፈት ቤት አስተባባሪ ወዲያው መገደላቸውን የተጎጂ ቤተሰቦችና ከጥቃቱ የተረፉ የዓይን እማኞች ተናግረዋል። የአካባቢው የመንግስት ባልደረባም ስለ ጥቃቱ ተናግረዋል። ገልሞ ዳዊት በዚህ ጉዳይ ተጨማሪ አለው። ጥቃቱ እንደተፈጸመ የተነገረው ባለፈው ቅዳሜ መስከረም አራት ሁለት ሺ አስራ ሰባት ዓመተ ምህረት ጠዋት ነው። ከአደጋው ከተረፉ አንዱ እንደሆነ የገለጹት አቶ መርጋ ዓለሙ ለቪኦኤ እንደ ተናገሩት ጥቃቱ የተፈጸመው በቅርቡ በኦሮሚያ ክልል በተዘረጋው የቀበሌ መስተዳደር መዋቅር አዲስ በተሾሙ ሰዎች ላይ ነው። ሰዎቹ ወደ ተመደቡበት ምስራቅ ወለጋ ዞን ኪረሞ ወረዳ ስሬ ዶሮ ቀበሌ በመጓዝ ላይ እንደነበሩና በታጣቂዎች በተከፈተ ጥቃት ሁለቱ መሞታቸውን ከአደጋው ከተረፉት አንዱ እንደሆኑ የገለጹት አቶ መርጋ ዓለሙ ለአሜሪካ ድምጽ ተናግረዋል። ወደ መርገጅረኛ ቀበሌ በሞተር ብስክሌት እያመራን እያለን ነው ተኩስ የከፈቱብን። ይህኔ ከእኔ ጋር የነበሩት ሁለት ሰዎች ሕይወታቸው ወዲያው ነበር ያለፈው። አንደኛው አላምሮ ረታ ይባላል። ከስሬ ዶሮ ቀበሌ ማናጀር ነው። እሱ ወዲያው ነበር የሞተው። ሁለተኛው ደግሞ አክሊዱ ፈቃዱ ይባላል። የኦሮሚያ ክልል በቅርቡ ባዋቀረው መሰረት የቀበሌው የፓርቲ አስተባባሪ ነበር። ከጥቃቱ በሁለት ጥይት ተመትተው መትረፋቸውን የገለጹት አቶ መርጋ ጥቃቱ የደረሰባቸው ሶስቱም ሰዎች በአንድ ሞተር ብስክሌት ላይ እያሉ እንደነበረ ይናገራሉ። እነሱ ተዘጋጅተው ነው ጥቃቱን የፈጸሙብን። አላምሮ ሞተር ብስክሌቱን ሲያሽከረክር ነበር። እኔና አክሊሉ ከኋላ ነበርን። ጥቃቱ ሲደርስ ሁለቱ ክፉኛ ስለቆሰሉ እዚያው ነው የቀሩት። እኔ ግን ሮጬ አመለጥኩ። የተኮሱብኝ ጥይት ግራጄንና በኩላሊቴ በኩል ሆዴን አቁስሎኛል። አቶ ረታ በየነ፣ የሟቹ አላምሮ ረታ አባት እንደሆኑ ነው የገለጹት። መንግስት፣ ለአዲሱ የቀበሌ መዋቅር የተሾሙት በስራ ላይ እንዲገኙ በሚል ግዳጅ ሰጥቷቸው ነበር። ይህን ተከትሎ ነው ወደ ሥራ ቦታቸው ሲያመሩ በነበሩ እኚህ ልጆች ላይ ስሬ ዶሮ ኩት በሚባል ቦታ ጥቃቱ የተፈጸመው። በዚህም አላምሮ ረታና አክሊሉ ፈቃዱ ሲሞቱ፣ አንደኛው በሕክምና ላይ ነው። ልጄ አላምሮ ረታ ደረቱ ላይ ነበረ በጥይት የተመታው። አክሊሉ ደግሞ ጭንቅላቱን ነበር። ሦስተኛው ደግሞ ሆዱንና እጁን ተመቷል። አላምሮ 30 ዓመት አካባቢ ሆነዋል። የአምስት ልጆች አባት ነበረ። አቶ ረታ ልጃቸው ባለፈው እሁድ በመርገጅሬኛ ቀበሌ ክዳነ ምሕረት ቤተክርስቲያን የቀብር ስነስርዓቱ መፈጸሙንም አክለው ተናግረዋል። ባለፈው ቅዳሜ በኪረሙ ተፈጽመዋል ስለ ተባለው ለዚህ ጥቃት ለመገናኛ ብዙን መናገር እንደማይፈቀድላቸው የገለጹት የአካባቢው መስተዳድር ባለ ርባ ጥቃቱ በእርግጥ መፈጸሙን ለቪኦኤ አረጋግጠዋል። መጣ ስማ መንገድ ቡሴ ካሴ ወጌታ ሞቱም ገረገንዳቲ ፎርሚ ከናራማ ደነጅራ ያው መንግስት አዲስ ባወጣው ተዋረድ መሰረት የመንግስት ሰራተኛ በዚህ ሪፎርም ተመድቧል። ከዚህ የተነሳ እነኚህ ሰዎች ወደ ተመደቡበት እየሄዱ ነበረ ጥቃት የተፈጸመባቸው። በዚህም ኩት በተባለ ቦታ በተፈጸመ ጥቃት አላምሮ ረታ የስሬ ዶሮ ቀበሌ ሥራ አስፈጻሚ ወዲያው ሕይወቱ አልፏል። ሁለተኛው አክሊሉ ፈቃዱ የቀበሌው ፓርቲ አስተባባሪ፣ ቤተሰቡ መጥተው አንስተው ስሬ ዶሮ ጤና ጣቢያ ቢያደርሱትም ሕይወቱ መትረፍ አልቻለም። ሦስተኛው አቶ መርጋ አለሙ የመርጋ ጅሬኛ ቀበሌ አስተዳዳሪ ከጥቃቱ በሕይወት ተርፏል። ይህ ጥቃት ታልሞ የተፈጸመ ነው ብለን እናምናለን። ምክንያቱም በሰዓቱ እየተጓዙ ከነበሩ ሞተር ብስክሌት ተለይተው ነው ጥቃቱ የተፈጸመባቸው። እኚህ የአካባቢው መስተዳደር ባልደረባ ለጥቃቱ ጽንፈኛ ፋኖ ሲሉ የገለጹትን አካል ተጠያቂ አድርገዋል። የአሜሪካ ድምፅ ጥቃት አድራሾቹን ማንነት ከሌላ ገለልተኛ አካል ማረጋገጥ አልቻለም። ጥቃት አድራሾቹ በቁጥጥር ስር አለመዋላቸውንም የመንግስት ባልደረባው አክለው ገልጸዋል። ጥቃቱን ተከትሎ የመንግሥት የጸጥታ ኃይሎች ወደ ቦታው መሰማራታቸውንም የአካባቢው ነዋሪዎች ገልጸዋል። ባለፈው ነሐሴ ወር ማብቂያ በዚያው ምሥራቅ ወለጋ ዞን ኪሮሞ ወረዳ ስሬዶሮ ቀበሌ ሁለት የቀበሌ ሚሊሻ አባላትና አንድ ነዋሪ በታጣቂዎች መፈጸሙ በተነገረ ጥቃት ሕይወታቸው ማለፉ መዘገቡ የሚታወስ ነው። ለአሜሪካ ድምፅ ገልሞዳዊት ከአዳማ